እግዚአብሔር አምላካችን እናመሰግናለን። አብረን እንጸልይ። ቅዱስና ታላቅ የሆንክ አምላካችን፣ መጠጊያችን፣ ሕይወታችንና ሰላማችን የሆንክ እግዚአብሔር ሆይ በታላቁ ቸርነትና ምረትህ ታላቅና አስደናቂ በሆነው በጎነትህ እስከ ዛሬ ጠብቀህ እንደገና ስላገናኘህን እናመሰግናሃለን። ሕይወት ያንተ ስጦታ ስለሆነ ሕይወት ስለሰጠህን በሕይወት ስላቆምከን እናመሰግናሃለን። አቤቱ መውጣት መግባታችንን ሁሉ በአይኖች የምትመለከት ቸርነትህን ያላቋረጥክብን አምላክ ስለሆንክ እናከብረሃለን። እግዚአብሔር አምላካችን አሁን ደግሞ ኃጢአታችንን ይቅር ብለህ በጌታችን በኢየሱስ ክርስቶስ ምሕረትና ቸርነት በመካከላችን እንድትመላለስ፣ እንድትናገረን፣ እንድታበረታን ጊዜና ሰዓቱን ላንተ አሳልፈን እንሰጥሃለን። በጌታ በመንፈስ ቅዱስ ኃይል በመካከላችን ከፍ ከፍ በል አቤቱ፣ አምልኳችንን ተቀበል። በዚህ ሁሉ ክብር ላንተ ብቻ ይሁን፣ በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን እናመሰግናለን። የመጀመሪያው መዝሙራችን ቁጥር አንድ ነው። በአመልካለሁ በሚለው እንጀምራለን። ቁጥር አንድ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን የእውቀት ራስ የጥበብ ጌታ ምንም ቢፈተን የማይረታ በሰዋይ ምሮ አይገመትም ወርዱም ስፋቱም አይዘለቅም። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን። ፍቅሩን አይቼ ቀምሼዋለሁ፣ ፍጹም ላመልከው ቃል ገብቻለሁ። በመከራዬ እርሱ የገባ ይጋፈጠዋል እንዳልረታ አመልካለሁ፣ ይህንን ታላቅ ጌታ አመልካለሁ፣ ለማንም የማይረታ አመልካለሁ፣ ግንበኞች የናቁትን አመልካለሁ፣ የማዕዘን ራስን ጥፋቴን ሁሉ በፍቅር እያየ ይቅር ይለኛል። ልጅ ያለ ከሁሉ በፊት ፍቅሩ ሰብሮኛል። በመስቀሉ ላይ ነፍሱን ሰጥቶኛል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዘን ራስን ከእርሱ ሌላ ወዳጅ የለኝም። እንደሱ ሚሆን ከቶ አላገኝም። የውስ ችግሬን ሳልነግረው ያውቃል። ለእኔ ሲከብደኝ ይሸከመዋል። አመልካለሁ ይህንን ታላቅ ጌታ አመልካለሁ፣ ለማንም የማይረታ አመልካለሁ፣ ግንበኞች የናቁትን አመልካለሁ፣ የማዕዘን ራስን። እግዚአብሔር አምላካችን የተመሰገነ ይሁን። ጥሩ ነው። የዘመር ነው። የመጀመሪያው የመጽሐፍ ቅዱስ ንባባችን መዝሙር ሀያ ነው። መዝሙር ሀያ ቁጥር አንድ ጀምሮ አነብላቸኋለሁ። ለመዘምራን አለቃ የዳዊት መዝሙር ይላል። በመከራ ቀን እግዚአብሔር ይስማህ፣ የያዕቆብ አምላክም ስም ወደ ላይ ከፍ ያድርግህ። ከመቅደሱ እርዳታን ይላክልህ፣ ከጽዮንም ውስጥ ያበርታህ። ስጦታዎችህን ሁሉ ያስብልህ፣ የሚቃጠል መስዋዕትህንም ይቀበልልህ። ሴላ። እንደ ልብህ ይስጥህ፣ ጽድቅህንም ሁሉ ይፈጽምልህ። በአንተ ማዳን ደስ ይለናል፣ በአምላካችንም ስም አርማዎቻችንን እናቆማለን። እግዚአብሔር ልመናዎችህን ሁሉ ይፈጽምልህ። እግዚአብሔር የቀባውን እንዳዳነው አወቅሁ፣ በቀኝ እጁ የማዳን ብርታት ጋር ከቅዱስ ሰማዩ እሱን ይሰማዋል። አንዳንዶች በሰረገላዎች አንዳንዶችም በፈረሶች ይታመናሉ፣ እኛ ግን የአምላካችንን የእግዚአብሔርን ስም እናስባለን እነሱ ተሰነካክለዋል ወድቀዋልም። እኛ ግን ተነስተናል ቀና ብለንም ቆመናል። እግዚአብሔር ሆይ አድን፣ በምንጠራበት ጊዜ ንጉሡ ይመልስልን። ያነበብኩላችሁ የአምላካችን የቅዱስ እግዚአብሔር ቃል ነው። ስለ ቅዱስ ቃሉ እግዚአብሔር ይመስገን። ሁለተኛው መዝሙራችን ቁጥር 16 ነው። ቁጥር 16 ክብር ለኢየሱስ ሲሆን አብረን እንዘምረዋለን። በቀራንዮ መስቀል ላይ በደዌ የደቀቀው ነፍሱን ስለ ኃጢአቴ መስዋዕት ያደረገው የሞትን ቀንበር ሰብሮ እኔኑ ሊያወጣ ነው። ማዳኑን ቀምሻለሁ። ምን አለም መልሰው፣ ምን አለም መልሰው ክብር ኢየሱስ ይሁን። አየን አሸናፊነቱን ሃያል እንደሱ የለም። ይክበር ለዘለ አለም ይክበር ለዘለ አለም የተናቀ ደካማ ቢመስልም አመጣጡ ከእሴይ ልጅ ከዳዊት ስር የወጣው ቁጥቋጡ ኢየሱስ አሸነፈ፣ ፍሬው ምድርን ሸፈነ። የእግዚአብሔርም ፈቃድ በእጁ ተከናወነ በእጁ ተከናወነ። ክብር ለኢየሱስ ይሁን፣ አየን አሸናፊነቱን፣ ሃያል እንደሱ የለም። ይክበር ለዘለዓለም ይክበር ለዘለዓለም በደሙ ኃይል ጸደቅን በስሙ ድል አገኘን ማን ነው የሚቋቋመን ማንስ ነው የሚገታን እንገሰግሳለን አሸናፊውን ይዘን ወደ ቅድስቷ አገር በድል እንገባለን በድል እንገባለን ክብር ለኢየሱስ ይሁን፣ አየን አሸናፊነቱን፣ ሀያል እንደሱ የለም። ይክበር ለዘለዓለም ይክበር ለዘለዓለም። ክብር ምስጋና ይዘን በፊቱን ቀርባለን። በዙፋኑ ላይ ላለው እንሰግድለታለን። ሁሉን የገዛ ጌታ ንገ ስንለዋለን አቤት፣ ለዘለ አለም እርሱ ኃያል ነው አሜን። እርሱ ኃያል ነው አሜን። ክብር ለኢየሱስ ይሁን። አየን አሸናፊነቱን ኃያል እንደሱ የለም። ይክበር ለዘለ አለም ይክበር ለዘለ አለም። እግዚአብሔር አምላካችንን እናመሰግናለን። ሁለተኛው የመጽሐፍ ቅዱስ ንባባችን ከአንደኛ ሳሙኤል ምዕራፍ 17 ላይ ነው። ከአንደኛ ሳሙኤል ምዕራፍ 17 ከቁጥር 31 ጀምሮ እስከ 48፣ 49 ድረስ ያለውን አነብላችኋለሁ። እንደዚህ ይላል። ዳዊትም የተናገረው ቃል ተሰማ። ዳዊት በሰልፍ በጦርነት መካከል ገብቶ ነው የተገኘው። እና ያን ጊዜ የተናገረው ነገር ለንጉሱ ለሳኦል እንደተሰማና ነገሮች ከዛ እንደ እየቀጠሉ እንደሆነ ነው የሚያያይዘው። እዚህ ላይ ከ38 ጀምሮ ነው ያጻፍኩት፣ ግን ከ31 መጀመሩ ጥሩ ነው። ዳዊትም የተናገረው ቃል ተሰማ፣ ለሳኦልም ነገሩት፣ ወደ እሱም አስጠራው። ዳዊትም ሳኦልን ስለ እሱ የማንም ልብ አይውደቅ፣ ስለ ጎልያድ ነው። እኔ ባረ ሄጄ ያንን ፍልስጤማዊ እወጋዋለሁ፣ አለው። ሳኦልም ዳዊትን አንተ ገና ብላቴና ነህና፣ እሱም ከብላቴንነቱ ጀምሮ ጦረኛ ነውና ይህን ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም፣ አለው። ዳዊትም ሳኦልን አለው እኔ ባሪያህ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላውም ከተለውና እመታው ነበር ከስ ከአፉም አስጥለው ነበር። በተነሳብኝም ጊዜ ጉሮሮን ይዤ መታውና እገድለው ነበር። እኔ ባሪያህ አንበሳና ድብ መታሁ። ይህም ያልተገረዘ ፍልስጤማዊ የሕያውን አምላክ ጭፍሮች ተገዳድሯልና ከእነሱም እንደ አንዱ ይሆናል። ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔርም ካንተ ጋር ይሆናል አለው። ሳኦልም ዳዊትን የገዛ ራሱን ልብስ አለበሰው፣ በራሱም ላይ የናስቆር ደፋለት፣ ጥሩርም አለበሰው። ዳዊትም ሰይፉን በልብሱ ላይ ታጥቆ ገናም አልፈተነውምና መሄድ ሞከረ። ዳዊትም ሳኦልን አልፈተንኩትምና እንዲህ ብዬ መሄድ አልችልም አለው። ዳዊትም አወለቀ፣ በትሩንም በእጁ ወሰደ ከወንዝም አምስት ድብልብል ድንጋዮችን መረጠ። በረኛም ኮረጆ በረኛ ኮረጆውም ውስጥ በኪሱ ከተታቸው። ወንጭፍም በእጁ ነበረ። ወደ ፍልስጤማዊውም ወደ ጎልያድ ቀረበ። ፍልስጤማዊውም ወጥቶ ወደ ዳዊት ቀረበ። ጋሻ ጃግሬውም በፊቱ ይሄድ ነበር። ጎልያድም ዳዊትን ትኩር ብሎ አየው። ቀይ ብላቴና መልኩም ያማረ ነበረና ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። ፍልስጤማዊውም በአምላኮቹ ስም ዳዊትን ረገመው። ፍልስጤማዊም ዳዊትን ወደ እኔና ሥጋህንም ለሰማይ ወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል። እመታህም አለሁ ራስህንም ከአንተ አነሳዋለሁ። የፍልስጤማውያንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ፣ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል። ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈውም፣ ፍልስጤማዊውንም ግንባሩ መታ። ድንጋዩም በግንባሩ ተቀረቀረ፣ እሱም በምድር ላይ በፊቱ ተደፋ። ይላል ይሄ ያነበብኩላችሁ የአምላካችን የእግዚአብሔር ቃል ነው። እግዚአብሔርን ስለ ቅዱስ ቃሉ እናመሰግነዋለን። ያው እንደምታውቁት እሁድ እሁድ ከሰዓት በኋላ ከሁለት ሰዓት ተኩል ጀምሮ እንደዚህ አይነት በእግዚአብሔር ቃል ላይ የተመሰረተ የእግዚአብሔር አምልኮ ጊዜ አለን። እግዚአብሔርን ስለዚህ እናመሰግነዋለን። ያው እኔ እንግዲህ አዲስ አበባ ብቅ ጥልቅ ስለምል ያው የአማርኛ ፕሮግራም ይቋረጣል እና ስመጣ ደግሞ ይቀጥላል። እንደዚህ እያልን እንቀጥላለን ብዬ አስባለሁ። እግዚአብሔር እስከ ፈቀደ እና በኢትዮጵያ የነበረኝ ቆይታ ጥሩ ነበር። እግዚአብሔርን አመሰግናለሁ። በተለይ የሄድኩት የመጽሐፍ ቅዱስ ማህበሩን በፎሪን ቤዝድ ሪሊጀስ ኦርጋናይዜሽን የሚባል ሲቋቋም የሚቋቋመውን ማህበር ፈቃድ የሚሰጠው የሰላም ሚኒስቴር ነው። የሰላም ሚኒስቴር ለፎሪን ቤዝድ ሪሊጂየስ ኦርጋናይዜሽን ለሚሉት ያው የኛ እንደዛ ነው። በዓመት የሚታደስ ፈቃድ ነው የሚሰጡት፣ እና በየዓመቱ ካላሳደሳችሁ መንቀሳቀስ አትችሉም፣ ከጉምሩክ እቃ መውጣት አችሉም። በድርጅቱ ስም የሄደ እና በጣም የተሳሰረ ነገር ነው እና እያንዳንዷን እንቅስቃሴ፣ ገንዘብም ሪፖርት ማድረግ አለባችሁ እና እኛ ባንክ አካውንት ገና አላወጣንም። ገቢም እዛ መሰብሰብ አልጀመርንም። ቻሌንጁ ከፍተኛ ነበር፣ ግን ያው ነገርኳቸው። ያለው እውነታ ይሄ ነው። ኦፕሬት የምናደርገው እንደዚህ ነው እና ፈቃዱን አድሱልን አልኩኝ። ያው የመቶ ሰዎች ፊርማ እንደገና ማሰባሰብ ነበረብኝ። ውጣውረዱ ብዙ ነው እና ከአንድ ቢሮ ወደ ሌላ ቢሮ እግዚአብሔር መጨረሻ ላይ ልመጣ ሶስት ቀን ሲቀረኝ አለቀልኝ እና ጌታ ረዳኝ። እግዚአብሔር ይመስገን እና ጉምሩክ የተያዘብን 14 ካርቶን መጽሐፍ አለ። እሱንም ኦልሞስት እየተለቀቀ ነው ታክስ ምናምን የሚያስፈልገውን ከፍለናል። እግዚአብሔር ይመስገን። ስለዚህ በድል ነው የመጣሁት። ግን በእኔ ሁሌ ዛ ከሄድኩኝ የምሰራቸው ስራዎች አሉ። ከሄድኩኝ አገለግላለሁ። ከሄድኩኝ የተለያየ ቦታ የምንሰራውን ስራ አስተዋውቃለሁ። ስለዚህ ባህርዳር እና ኢንጂባራ እና ፍኖተ ሰላም የሚባሉ ከተሞች መሪዎች ተሰብስበው ይጠብቁኝ ነበር። ጥሩ ጊዜ ነበረ። ሰዎች ልባቸው እየተነሳሳ የእኛን ስራ ለመደገፍም ለመቀበልም አብረውን ለመቆም ሲወስኑ አይቻለሁ። እግዚአብሔር ይመስገን፣ ጌታ ይመስገን። በድል ተመልሻለሁ ማለት እችላለሁ። አሁን ያው ለዚህ ስራ መጸለያችንን መቀጠል አለብን። የእግዚአብሔር ስራ ነው። መጋቢት ማርች 23 እንደገና እዚህ ኦሃዮ አንድ ድርጅት አለ። ከዚህ በፊት ነግራቸኋለሁ። ከሱ ኃላፊዎች ጋር ሄዳለሁኝ። ጎንደር፣ ጅማ፣ ባህር ዳር፣ ደብረ ብርሃን እንሄዳለን። ደብረ ብርሃን ላይ የማተሚያ ድርጅት ለማቋቋም ነው የምንፈልገው። ትናንትና የከተማውን ከንቲባ አነጋግረዋለሁ ደውዬ እኔ እንግዲህ ደውዬ አነጋግራለሁ ሰዎች ስልካቸውን ካገኘሁ እና ደውዬ ያነጋገርኩት በጣም በትህትና ነው የተቀበለኝ፣ እና ጥሩ ሚቲንግ እንደሚኖረን ነግሮኛል። ከሰውዬው ጋር ስንሄድ አብረን እናገኘዋለን ማለት ነው። እግዚአብሔር ያንን ደግሞ እንዲያሳካ በጸሎታችሁ አስቡ። በእግዚአብሔር ስራ ውስጥ ሰዎች በተለያየ መንገድ ይካፈላሉ። የአንዳንዶች በፎርፍሮንት ላይ ይገኛሉ። አንዳንዶች በጸሎት ያግዛሉ። አንዳንዶች በገንዘብ ያግዛሉ። የእግዚአብሔር ስራ የሁላችንም ስራ ነው። ስለዚህ መጸለያችሁ ትልቅ ዋጋ አለው። ይቺ ቤተ ክርስቲያን በጣም ነው እኔን እየደገፈችኝ ያለችው፣ በገንዘብ አይደለም ግን በጸሎት በጣም ይጸልያሉ ሮብሮብ እዚህ በጣም ይጸልያሉ የሚያሳፍር እስከሚመስል ድረስ ፓስተር ምሩ ፓስተር ምሩ እያሉ ነው የሚጸልዩት፣ እና በጣም ይገርማል። ስለዚህ ሁላችንም መጸለያችንን ማቋረጥ የለብንም የአገራችን ሁኔታ ከባድ ነው። ስራ ለመስራት በጣም አስቸጋሪ ነው። ግን እግዚአብሔር በዛ ሁሉ ውስጥ አልፎ የሚሰራ አምላክ ስለሆነ መጸለያችን በእግዚአብሔር ዘንድ ትልቅ ዋጋ ያለው ነገር ነው። አሁን በመስጠት የምናገለግልበት ጊዜ ነው። ሳምሪ ትመጣና አብረን እንጸልያለን። እንጸልይ። ቅዱስና ታላቅ የሆንክ ሁሉን የምትችል በሁሉ ላይ ስልጣን ያለ ታላቁ አምላካችን እግዚአብሔር አንተ ሁሉን የምታውቅ ታማኝ አምላክ ነህና እናመሰግንሃለን። እግዚአብሔር አምላካችን በታማኝነትና በመልካምነትህ ሕይወታችንን ስለጠበቅህ አሁንም ባንተ ቁጥጥርና አይኖች ስር ስላለን በእውነት እናመሰግንሃለን። ጌታ ሆይ፣ አሁን ደግሞ በተሰበሰብንበት በዚህ ሰዓት አንተ አምልኳችንን እየተቀበልክ ባለህበት በዚህ ሰዓት ለቤት ስራ የምንሰበስበውንና በመስጠት የምናመልክበትን ጊዜ እንድትባርክልን በመካከላችን ከፍ ከፍ እንድትል እንማጸናሃለን። ይህንም በምንጸልበት ጊዜ በህመምና በልዩ ልዩ ምክንያት እዚህ ያልተገኙትን ሁሉ በያሉበት እንድትጎበኛቸው፣ እንድትባረካቸው እና እንድታስባቸው በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አምላካችን ስለሰማህ እናመሰግንሃለን። ክብር ሁሉ ላንተ ይሁን። በጌታችን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር አምላካችን የተመሰገነ ይሁን። ሶስተኛው መዝሙራችን ቁጥር ሶስት ነው። ሕዝቦች ሆይ ደስ ይበላችሁ፣ ሕዝቦች ሆይ ደስ ይበላችሁ፣ አምላክን አመስግኑ በኪዳኑ የቆማችሁ በአንድነት ቅረቡ ቅረቡ፣ በእልልታ ዘምሩ ለቸርጌታ ቅረቡ፣ በእልልታ ዘምሩ ለቸርጌታ ዘምሩለት በደጆቹ አምልኩት በመቅደሱ። ከአገር ሁሉ ተከማቹ፣ ቸሩን ጌታ ወድሱ። ሩሩ ሆኖ ይጸናል፣ ሁልጊዜም ይመራናል። ሩሩ ሆኖ ይጸናል፣ ሁልጊዜም ይመራናል። እርሱ ነው የፈጠረን መድንን የላከልን ከዘላለም ፍርድ ያዳነን ጽድቅን ያጎናጸፈን ለሰማያዊው ደስታ ሆኖልናል አለኝታ ለሰማያዊው ደስታ ሆኖልናል አለኝታ። ዛሬ የማካፍላችሁ ቃል ጦርነቱ የእግዚአብሔር ነው በሚል ርዕስ ከዚህ በሁለተኛ የንባብ ክፍለ ጊዜ ካነበብኩላችሁ ከአንደኛ ሳሙኤል ምዕራፍ 17 ላይ ነው። በተለይ ርዕሱን የወሰድኩት ቁጥር 47 ላይ ነው። ቁጥር 47ን እንደገና አነብላችኋለሁ። ምን ይላል? ዳዊት ነው የተናገረው፣ ከጎልያድ ጋር ፊት ለፊት ገጥመው ጦርነቱ ልክ ሊጀመር ሲል የተናገረው ነገር ነው እና ምን አለ ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ይህም ጉባኤ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል ሰልፉ ተብሎ የተተረጎመ ጦርነቱ ነው ጦርነቱ ለእግዚአብሔር ነውና የሚል ሀሳብ ነው ያለው እና ይህንን ክፍል መመልከት ወደ ልቤ መጥቷል። ምክንያቱም ባለፈው ጊዜ የመንፈሳዊ ጦር መሳሪያዎቻችን የሚል ርዕስ አንድ መልእክት አቅርቤ ነበር። መንፈሳዊ ጦርነት ላይ ነው ያለ ነው። መንፈሳዊ ጦርነት በተለያየ አጋጣሚ፣ በተለያየ ሁኔታ በአቅማችን ልክ ወደኛ ይመጣል። እንዴት ነው መንፈሳዊ ጦርነት ላይ ምንድን ነው የምናደርገው፣ ምን አይነት መሳሪያ እንጠቀማለን፣ የሚለውን ባለፈው ተናግሬ ነበር፣ ከመሄዴ በፊት እና ከዛ የሚቀጥል ሀሳብ ነው። መንፈሳዊ ጦርነት በሚመጣበት ጊዜ ጦርነቱ የእግዚአብሔር ነው የሚሆነው። እኛ የእኛ አቅም የኛ ኃይል የእኛ ጉልበት መንፈሳዊ ጦርነት ላይ በምንቀርብበት ጊዜ የማይችለው ይሆን እና? እግዚአብሔር ጣልቃ ይገባል። ስለዚህ እግዚአብሔር በመንፈሳዊ ጦርነት ውስጥ ስለኛ የሚዋጋ አምላክ መሆኑን ማወቅ እና መገንዘብ በጣም ጥሩ ነው። አሁን እኔ እንደ መግቢያ ይሄ ታሪክ እስራኤላውያንና ፍልስጤማውያን ለጦርነት ፊት ለፊት ተጋፍጠው የነበሩበት ሁኔታ ነው የሚያሳየው። ምዕራፍ 17 አንደኛ ሳሙኤል የታወቀ ታሪክ ነው። ልጆችም እንኳን ይህንን ታሪክ በሆነ በድራማ መልክ እንዲያጠኑት ይደረጋል። እና አሁን የእኛ የልጅ ልጅ አለ፣ ሂዊ የጎልያድና የዳዊትን ጦርነት በቃ እኔን ሲፈልግ ጎልያድ ያደርገኛል። ራሱን ዳዊት አድርጎ ራሱን ጎልያድ አድርጎ እኔን ዳዊት እንደሆን ያደርግና እንዋጋለን ቤት ውስጥ እና ይወደዋል ይህንን እና የታወቀ ክፍል ነው ልላቸው ነው። ግን በዓለም ውስጥ ጦርነት ያልነበረበት ጊዜ አልነበረም። የዓለም ታሪክ እኛ እንደምናውቀው አሁን እኛ ክርስቲያኖች እንደምናምነው የዓለም እድሜ እኛ ኢቮሉሽኒስቶች አይደለንም። ክሪኤሽኒስቶች ነን፣ አማኞች ነን። እግዚአብሔር ምድርና ሰማይን እንደፈጠረ ነው የምናምነው። እና በዚህ ምክንያት የዓለም እድሜ ከስድስት ሺህ ዓመት በላይ ያልበለጠ ነው። በጣም ረጅም ይመስላል፣ ግን አይደለም። ስለዚህ በዚህ ስድስት ሺህ ዓመት ውስጥ አክቹዋሊ ስድስት ሺህ ሰላሳ ዓመት አካባቢ ሊሆን ነው ያው ሀያ ውስጥ ነው ያለ ነው። እና በዚህ ስድስት ሺህ ዓመት ጊዜ ውስጥ ጦርነት የሌለባቸው ፒዩር ጦርነት የሌለባቸው ጊዜያት የሚባሉት ከ300 ዓመት በላይ ያልበለጡ ናቸው። ማለት 5700 ዓመት ሙሉ በአንድም በሌላ መንገድ በዓለም ውስጥ ጦርነት ነበር። ጦርነት አለ እና የሰው ልጅ ታሪክ በጦርነት የተሞላ ነው። እኛ ኢትዮጵያን እናውቃለን። ጦርነት ኢትዮጵያን ምን ያህል እንደናጣት አሁን የቅርብ ጊዜ ትዝታ ነው እና ጦርነት ለምን ይነሳል? ከሰዎች ስግብግብነት፣ ራስ ወዳድነት፣ ከፖለቲካ የበላይነት ለመያዝ ከሚደረጉ ስግብግብነቶች የተነሳ ነው። የሰው ልጅ በኃጢአት የወደቀ ስለሆነ የሌላውን ነገር ለመቀማት የሚያደርገው በጉልበት ነው። እዚህም ያለው የመገዳደል ያ የዛ ውጤት ነው። ጦርነት በቤት ውስጥ ይኖራል። በሰፈር ውስጥ በቤተሰብ ውስጥ የሚነሳበት ጊዜ አለ። ጦርነት እንግዲህ መንፈሳዊ ጦርነት አለ። ከክፍሉ የመንፈሳዊ ጦርነት አካል ነው ይሄ አንደኛ ሳሙኤል ምዕራፍ 17 የመንፈሳዊ ጦርነት አካል ነው። መንፈሳዊ ጦርነት ቢያጋጥማችሁ እናንተ እንዴት ነው የምትወጡት የሚል ጥያቄ አለኝ የዚህ መግቢያ ውስጥ ይሄ አስደናቂ ክፍል እንዴት መንፈሳዊ ጦርነትን ልንወጣ እንደምንችል የሚያሳይ ነው። እና እኔ አንድ ነገር ተናግራለሁ። ጦርነት ክፉ ነገር ነው። በጦርነት ብትሸነፉ የሚሆነው አይታወቅም። እውነት ነው። በጦርነት ብንሸነፍ የሚሆነው አይታወቅም። ልንሞት እንችላለን። ልንጋዝ እንችላለን። ባሪያ ልንሆን እንችላለን። ብዙ ብዙ ነገር እንጎሳቆላለን። ጦርነት እንኳን ተነስቶ ሰዎች ጦርነት ያለበት አካባቢ በሚሰደዱበት ጊዜ የሚሆነው ነገር አይታወቅም። ብታሸንፉስ? ጦርነቱን ብታሸንፉ የምታደርጉት ምን እንደሆነ የሚወስነው ለጦርነት የወጣችሁበት ፖሊሲ ነው። ፖሊሲያችሁ መግደል ነው ወይስ ሰዎችን በምርኮኞችን ይዞ በአግባቡ አስቀምጦ ስብእናቸውን ሰብአዊ ክብራቸውን ጠብቆ የምትፈልጉትን ማድረግ ነው ወይስ ምን? ፖሊሲያችሁ ነው የሚወስነው። እስራኤላውያን ተሸንፈው ያውቃሉ። ቢሸነፉ አሁን እዚህ ጋር ባለው ጦርነት ቢሸነፉ ምን ሊሆን እንደሚችል በደንብ ያስባሉ፣ እና አሁን ጦርነቱ በጣም አንቀጥቅጧቸዋል። በጣም ፍርሃት ውስጥ ነው ያሉት እናገራለሁ በመጀመሪያው ሀሳቤ ላይ በፍርሃትና በመንቀጥቀጥ ነው እስራኤላውያን በሙሉ ያሉት እና ፊልስጤማውያን የሚዋጓቸው በጉራ እና በዚህ በወከላቸው ሰው አማካኝነት በጣም በትዕቢት ላይ ነው ያሉት። እና ይሄ ነው አጠቃላይ የክፍሉ ሀሳብ። ግን መንፈሳዊ ጦርነት በሚነሳበት ጊዜ፣ እንዲህ አይነት ጦርነት የእግዚአብሔር ሕዝብ ማሰብ ያለበት አንድ ነገር አለ ጦርነቱ የማን ነው? የኛ አይደለም። የማን ነው? የእግዚአብሔር ነው። እኛ እውነተኞችና አማኞች ከሆንን ጦርነት ሲነሳ ጦርነቱ የእግዚአብሔር እንደሆነ ማወቅ በጣም አስፈላጊ ነው። ዳዊት ነው ይህንን ያለው ይሄ ጦርነት የማን ነው? የእግዚአብሔር ነው። ጦርነቱ የእግዚአብሔር ከሆነ ሃንድል የሚያደርገው ማን ነው? እራሱ ነው። ድሉን የሚወስነው ማን ነው? ራሱ ነው። እኛም በምን አይነት ሁኔታ ማሳለፍ እንዳለበት የሚያውቀው እራሱ ነው እና ይህንን ማወቅ በጣም በጣም አስፈላጊ ነው። ምክንያቱም እኛ በአንድም ይሁን በሌላ መንገድ መንፈሳዊ ጦርነት ውስጥ መግባታችን አይቀርም በዚህ ዓለም ላይ እያለን። ስለዚህ የመጀመሪያው ነጥቤ እንደዚህ የሚል ነው። በክፍል ውስጥ የነበረው ሰልፍ በክፍል ውስጥ የነበረው የጦርነት አሰላለፍ በጣም የሚገርም ነው። ቁጥር አንድ ላይ እና ቁጥር አንድ እና ቁጥር ሁለት ቁጥር ሶስት ላይ ብትመጡ እዚህ ምዕራፍ 17 ላይ አውዱ እንደዚህ ይላል፣ ፍልስጤማውያንም ጭፍሮቻቸውን በይሁዳ ባለው በስኮት አከማቹ። በስኮትና ቦታዎች ናቸው። በአዜቃ መካከል በአፌስ ደሚም ሰፈሩ። ሳኦልና የእስራኤል ሰዎች ተከማቹ፣ በኢላ ሸለቆ ሰፈሩ፣ ከፍልስጤማውያን ጋር ሊዋጉ ተሰለፉ ይላል። ቁጥር ሶስት ላይ ስትመጡ ፍልስጤማውያን በአንድ ወገን በተራራ ቆመው ነበር፣ እስራኤል በሌላ ወገን በተራራ ቆመው ነበር፣ በመካከላቸው ሸለቆ ነበር ይላል። አሁን ሁለቱ ህዝብ እዚህ ፊትለፊት ቆመዋል። ሳኦል የመጀመሪያው የእስራኤል ንጉሥ ነው። ከነ ወታደሮቹ ፍልስጤማውያን ከነ ጭፍሮቻቸው ቆመው እዚህና እዚህ፣ በቃ ጦርነቱ ሊጀመር ሁለቱም በተጠንቀቅ ላይ ነው ያሉት። እና በተጠንቀቅ ላይ ባሉበት ጊዜ ቁጥር ሰባት አራት አምስት ስድስት ሰባት ስምንት ጋር ስትመጡ አንድ ጦርነቱን የሚመራ ፕሪንስፕል ወይም ፖሊሲ ከጠላት በኩል ሲመጣ ታያላችሁ። አሁን ፖሊሲው ከጠላት በኩል ነው መርሆ የመጣው እና ይሄ ጎልያድ የሚባለው ሰው ስድስት ክንድ ቁመት ያለው ሰው ነው። ስድስት ክንድ በጣም ረጅም ሰው ነው፣ ግዙፍ ነው እና ድንገት ወጥቶ ፖሊሲ ሲናገር ታያላችሁ። እናንተ እስራኤላውያን፣ የሳውል ጭፍሮች እና ጦርነቱ በእናንተና በእኛ መካከል ነው። ግን ጦርነቱን የሚወስን መርሆ እኔ አቀርባለሁ ብሎ ሲያቀርብ ነው የምታዩት። ከእናንተ አንድ ሰው ላኩ፣ እኔ ፍልስጤማውያንን ወክዬ እመጣለሁ። እኔ እናሱ እዚጋ እንዋጋ። እኔ ካሸነፍኩ እናንተ ተሸነፋችሁ ማለት ነው። እሱ ካሸነፈ እኛ ተሸነፍን ማለት ነው የሚል ቅድመ ሁኔታ አስቀመጠ። እንደዚህ አይነት ነገር ተደርጎ አይታወቅም። በዓለም ታሪክ ውስጥ የመጀመሪያ ይመስለኛል። ምክንያቱም ጦረኞች ተሰልፈው ያው ጦርነቱ ሲቀሰቀስ ሁሉም ነው የሚዋጋው እንጂ አንድ ሰው እና አንድ ሰው እንዋጋና ጦርነቱ በነዛ በሁለት ሰዎች መሸናነፍ ላይ ይወሰን የሚል ነገር የመጀመሪያ ጊዜ ይመስለኛል እና ነገሩ ቀረበ ግን ሰውየው ግዙፍ ስለሆነ ተመልከቱ ምንድን ነው የሚለው ከፍልስጥኤማውያን ሰፈር የጌት ሰው ጎልያድ ቁመቱ ስድስት ክንድ ከስንዝር በጣም ረጅም ነው ዋነኛ ጀግና ነው የወጣው ነው የሚለው እሱ ነው የጦርነቱን ፕሪንሲፕል ያስቀመጠው እና እስራኤላውያን ቁጥር 11 ላይ ስትመጡ ሳኦልና እስራኤል ሁሉ እንዲህ የሚላቸውን ፍልስጤማውያን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡ። ሚላል አሁን ጦርነት ላይ ካላችሁ ማንም ይሁን ማ የወጣው ጦርነት ነው ጦርነት ነው፣ ሄዳችሁ መጋፈጥ ነው። ግን እስራኤላውያን ንጉሱ ሳኦልና እስራኤላውያን በሙሉ በጣም ፈሩ፣ በጣም ደነገጡ፣ በጣም ተንቀጠቀጡ። የሚያዩት ነገር አንድ ነገር አለ። ለምንድን ነው እስራኤላውያን የደነገጡት ለምንድን ነው? እስራኤላውያን የፈሩት ለምንድን ነው? የዚህን ሰውዬ ተግዳሮት እስራኤላውያን ሰምተው የሚ የተጨነቁት አንዳንድ ሁኔታዎችን ማሰብ እንችላለን። በእስራኤላውያን መካከል ያን ጊዜ የነበረው የአጠቃላይ መንፈሳዊ ሕይወት ኪሳራ ውስጥ የወደቀበት ጊዜ ነበር። ሰዎች እግዚአብሔርን እናመልካለን ይላሉ እንጂ እግዚአብሔርን እንደሚገባ የማያመልኩበት ጊዜ ነበር ሰዎች የእግዚአብሔር ስም በላያችን ላይ ተጠርቷል ብለው ያሉበት ጊዜ ነበር እንጂ እንደ እግዚአብሔር ቃልና እንደ እግዚአብሔር ፈቃድ የማይኖሩበት ጊዜ ነበር ስለዚህ የሰውየው ንግግር እና ተግዳሮት እንዳውም ምን ብሏል ቁጥር አስር ላይ ፍልስጥኤማዊም ዛሬ የእስራኤልን ጭፍሮች ተገዳደርኳቸው እንዋጋ ዘንድ አንድ ሰው ስጡኝ ብሎ ነው እየተናገረ ያለው እና በመካከላቸው ሰው ያለ አልመሰላቸውም። በእርግጥም ሰው የላቸውም፣ እግዚአብሔር ፊት ቆሞ ጠላትን የሚዋጋ ሰው አልነበራቸውም። ስለዚህ በጣም የሚያስደነግጥ፣ የሚያስጨንቅ ሁኔታ እንደሆነ ነው የምታዩት። ቁጥር 16 ላይ ስትመጡ ታሪኩም በደንብ ማወቅ ጥሩ ነው። ቁጥር 16 ላይ ፊልስጤማዊውም ጠዋትና ማታ ይቀርብ አርባ ቀንም ይታይ ነበር ታስባላችሁ። አርባ ቀን ሙሉ ጦርነቱ ሳይከናወን ጎሊያድ እየወጣ ወንድ ካላችሁ አምጡ፣ እኔ ወንድ ነኝ እያለ ይፎክርባቸው ነበር። አርባ ቀን ሙሉ ሲጸልዩ አታዩም። ምን እናድርግ ብለው ሲጠይቁ አታዩም። እንደዚህ አይነት ሁኔታ ላይ ነበሩ። በጣም አሳፋሪ ነው ብዬ ነው እኔ የማስበው የነበሩበት ሁኔታ። ግን እኔ ይህንን ጦርነት በሁለተኛ ደረጃ የምናገርበት ጦርነቱ የእግዚአብሔር ነው። እስራኤላውያን ጦርነቱ የእግዚአብሔር መሆኑ ያልገባቸው ሰዎች ነበሩ። በፍርሃትና በመንቀጥቀጥ የነበሩ ሰዎች ነበሩ። ምክንያቱ እኔ አሁን ይህን እስራኤላውያንን የመወቅስበት ብዙ ክርስቲያኖችንም በዚህ ዘመን የመወቅስበት ምክንያቱ ጦርነቱ የውክልና ጦርነት መሆኑን አለማወቃቸው ነው። ጦርነቱ እኔ እንደማምነው የውክልና ጦርነት ነው። የውክልና ጦርነት የሚባል ነገር ታውቃላችሁ? ፕሮክሲ የሚባል ጦርነት ሰዎች አንድ ጎራ ፈጥረው ሌሎች ደግሞ አንድ ጎራ ፈጥረው ሊዋጉ ሲመጡ የሆነ ወክለው ሪፕሬዘንት ወይም ደግሞ ወክለው የቆሟቸው ሰዎች አሉ። አሁን እዚህ ጋ ይህንን ለመረዳት ቁጥር 43ን፣ ቁጥር 45ን ማንበብ ያስፈልጋል። ቁጥር 43 ላይ ጦርነቱ ልክ ፕሮክሲ ዎር ነው፣ የውክልና ጦርነት ነው ምልበት ምክንያት ሳኦል እዚህ ጋ ቆሟል፣ ፊሊስጤማውያን ከጀርባ አሉ። አሁን ዳዊት መቶ መጥቶ እዚህ ጋ ቆሟል፣ እስራኤላውያን እዚህ ከበስተ ጀርባው አሉ። እና ሳኦል እንዲህ ብሎ ተናግሯል። ቁጥር 43 ላይ ላንብብላችሁ። ቁጥር 43 ላይ ፊሊስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻነኝን አለው ይልና ፍልስጤማዊውም በአምላኮቹ ስም ዳዊትን ረገመው ይላል። ፍልስጤማውያን አምላክ አላቸው። ጦርነት የወጡት በአምላካቸው ስም ነው። አሁን እኛ በምድር ላይ በጣም ብዙ ሰዎች የማይገባቸው ነገር ዓለማውያን እኛ የምናቃቸው ዓለማውያን የማናቃቸውም ዓለማውያን የትም አገር የሆኑ ዓለማውያን ቢኖሩ የሚያመልኩትና የሚወክሉት አምላክ አላቸው። እንደውም እናውቃለን፣ ሃይማኖትም አላቸው እንጂ እኛ መጽሐፍ ቅዱሳዊ አማኞች ነን፣ እነሱ መጽሐፍ ቅዱሳዊ ያልሆነ እምነት ነው የሚያምኑት እና የሚናገሩት የሚያደርጉት በሙሉ የአምላካቸውንና የሐሰቱን እምነት ወክለው ነው የሚያደርጉት እና ከዚህ የተነሳ ይሄ ፊልስጤማዊ የአምላኮች ስም አለው። በአምላኮቹ ስም ረገመው ነው የሚለው። እና ፍልስጤማውያን የመጡት እየተዋጉ ያሉት በአምላካቸው ስም ነው ውክልና ይዘው ነው የቆሙት። እዚህ ጋር ዳዊት ጋር ደግሞ ስትመጡ ዳዊት ውክልና ይዞ ነው የቆመው። እስራኤላውያን ይሄ ጦርነት የእግዚአብሔር ጦርነት የውክልና ጦርነት እንደሆነ አልገባቸውም። ዳዊት ግን ገብቶታል። አሁን ተመልከቱ፣ ወረድ ብላችሁ ብትመለከቱ ቁጥር 45 ላይ ዳዊት የተናገረው ነገር ምንድን ነው? ዳዊትም ፍልስጤማዊውን አለው አንተና አንተ ሰይፍና ጦር ጭፍራም ይዘህ ትመጣብኛለህ፣ ዳዊትን የተናገረው እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም እመጣብሃለሁ ብሎ ተናገረ። ያኛው በአምላኮቹ ስም ነው የመጣው፣ ይሄኛውም በአምላኩ ስም ነው የመጣው። እነዚህ የፖሊቲስቶች ናቸው። ፖሊቲስቶች ብዙ አምላክ አምላኪዎች ናቸው። የሌሉ አማልክት ናቸው፣ ኦፍ ኮርስ አማልክት የሚሏቸው። የኛ አምላክ ግን አንድ አምላክ ነው፣ አብ ወልድ፣ መንፈስ ቅዱስ። ስለዚህ እኔ ጦርነቱ የውክልና ጦርነት ነው ብዬ ነው የማስበው እና ደግሞ እውነት ነው አንድ ብዙውን ወክሎ አሁን ከእናንተ አንድ ይምጣ፣ እኔ ደግሞ ከኛ እመጣለሁ ብሎ ሲል ይሄም አምላኩን ወክሎ፣ ይሄም አምላኩን ወክሎ እንዲመጣ የተደረገ የጦርነት ግብዣ ነው። ጎልያድ የወከለው ፍልስጤምን ነው። እዚህ ስላይዱ ላይ እንደምታዩት ጠላትን ነው፣ ሰይጣንን ነው፣ ክህደትን ነው፣ ጸረ እግዚአብሔርና ጸረ እውነት የውሸት አማልክት አንድ አምላክ ጋር ለመዋጋት የተሰለፉበት ሰልፍ ነው። በምድራችን ላይ ይሄ ሰልፍ ሁል ጊዜ አለ። በተለያየ መንገድ ይገርማቸዋል። በተለያየ መንገድ ይሄ ጸረ እግዚአብሔር የሆነው ጸረ እውነተኛ አምልኮ የሆነው በቤተ ክርስቲያን እንኳን አሁን አሁን አሉ በሚባሉ የፕሮቴስታንት ቤተ ክርስቲያኖች ውስጥ እንኳን የጨለማ አምልኮ የሚያሳየው ጨለማ መብራት ጠፍቶ አንድ ዘማሪ የሚዘምር ከሆነ የጨለማ አምልኮ ነው የእግዚአብሔር አምልኮ አይደለም። እና ጦርነቱ የፕሮክሲ ጦርነቱ እየተከናወነ ነው ያለው የእግዚአብሔር ቃል የማይነገርበት የእግዚአብሔር ስም የማይጠራበት የሰዎች ስም የሰዎች ዝና የሰዎች ክብር የሚነገርበት ቦታ ሁሉ ጸረ እግዚአብሔር አምልኮ ያለበት ቦታ ነው። ዳዊት ጋር ስትመጡ ዳዊት እና የእግዚአብሔር ሕዝብ እውነተኛ የእግዚአብሔር ሕዝብ የሚወክሉት እና ሁል ጊዜም የሚወክሉት እግዚአብሔርን ነው እኔ የዛሬ ስንት ዓመት ሆነ ወደ 18 ዓመት ሆኖ መሰለኝ አው በ20 67 አንድ መጽሐፍ ጽፌ ነበር እና ያ መጽሐፍ ስጽፍ የጻፍኩት ስጽፍ ትዝ የሚለኝ ይሄ ክፍል ነበር ስጽፍ ትዝ የሚለኝ እና መጽሐፉን ስጽፍ ሌላ መጽሐፍ ተችቼ ነው ምጽፍ የነበረው እና ልክ ራሴን ያየሁት እዚህ ፕሮክሲ ጦርነት ላይ እንዳለ ሰው ነው። ምክንያቱም ያኛው መጽሐፍ በ500 ሺህ ፓስተሮች በፑልፒት ትምህርት የሚሰጥበት መጽሐፍ ነው። 500 ሺህ ፓስተሮች በዓለም ላይ እና ኢትዮጵያ ውስጥ ከ40 ሺህ በላይ ኮፒ ታትሞ እየተሰራጨ ነበር። እና ሳስበው ይሄ መጽሐፍ መጽሐፍ ልክ እንደ ዳዊት ጠጠር ነው የሚመስለኝ ብዬ ነው ለራሴ ባይሙሬ የምጽፍ ነበረው። ለነገሩ ስራውን ሰርቷል። ልክ የዳዊት ጠጠርን የዳዊት ድንጋይን አይነት ስራ ነው የሰራው። ግን ጦርነቱ እንታ ያላችሁ እግዚአብሔርን ወክሎ የእግዚአብሔርን ቃል ዲፌንድ የሚያደርግና እግዚአብሔርንና የእግዚአብሔርን ቃል የሚያቃልል ኃይል ነው ጦርነቱ ላይ የነበረው እና የእግዚአብሔርን አምልኮ የእግዚአብሔርን ክብር የእግዚአብሔርን ቃል የሚያቃልል እና እንደዚህ አይነቱ ጦርነት በጠላት በኩል ሲመጣ ልክ እዚህ ጋር ጎልያድ እንደተናገረው በትዕቢት ነው የሚመጣው። የሰይጣን ወኪሎች አደባባይ ላይ ይቆማሉ፣ ይሳደባሉ፣ ይዘልፋሉ፣ ይዝታሉ፣ ያንቋሽሻሉ። ሰዎችን ደግሞ ለማስገደል አይመለሱም። ግን እውነቱ ድሉ እግዚአብሔር ጋር ነው። ምክንያቱም እግዚአብሔር ሁል ጊዜ የድል አምላክ ነው። እግዚአብሔር ሁል ጊዜ በጦርነት ላይ ነው። እግዚአብሔር ሁል ጊዜ ሕዝቡን ለመጠበቅ የሚቆም አምላክ ነው። እዚህ ጋር እኔ የተናገርኩት ነገር አለ። ዳዊት ወክሎ እግዚአብሔርን ወክሎ ነው የወጣው። የሰይጣን ወኪሎች አደባባይ ላይ ናቸው። ሕዝቡ የእግዚአብሔር ሕዝብ እዚህ ጋር። ጦርነቱ ምን እንደሆነ ያልገባው የእግዚአብሔር ህዝብ ሲንቀጠቀጥ፣ ሲፈራ አምላክ እግዚአብሔር እያለው እዚህ ጋ ሳኦል ወክሎት የመጣው የሰይጣን እምነትና የሰይጣን ተከታዮች እዚህ ጋ ሲጨፍሩ ሆይ ሆይ ሲሉ ታያላቸው እና ሁልጊዜ እንደዚህ አይነት ነገሮች በዓለማችን ላይ አለ። በግላችንም ጦርነት ውስጥ እንደዚህ አይነት መንፈሳዊ ጦርነት ውስጥ እንገባለን። ጦርነቱ የውክልና ጦርነት እንደሆነ ማወቅ አለብን። ለሰይጣን ለኃጢአት፣ ለአመፅ ሰዎች እኛን በሚጋብዙበት ጊዜ ሁል ጊዜ ከበስተጀርባ ሰይጣንና የአመፅ እምነት እንዳለ ማወቅና ማሰብ ይገባናል። እውነቱ እዚ ጋ እውነቱ የሚል ሀሳብ አለኝ ድሉ እግዚአብሔር ጋር ነው። ትልቁ የማያሳፍረው እግዚአብሔርን ወክለን እያለ የእኛ አቅማችን ትንሽ ቢሆን እንኳን ምንም አይነት መሳሪያ የታጠቅን ባንሆን እንኳን ድሉን የሚወስነው የሰራዊቱ ጌታ እግዚአብሔር ነው። ስለዚህ የእስራኤል ሕዝብ ከፈራ ከተንቀጠቀጠ፣ ጦርነቱ የማን እንደሆነ የምን እንደሆነ አላማው አይገባውም። ሁል ጊዜ ተሸናፊ፣ ሁል ጊዜ ተንቀጥቃጭ፣ ሁል ጊዜ ተረባሽ፣ ሁል ጊዜ ተርበትባጭ ይሆናል። ጦርነቱ የእግዚአብሔር እንደሆነ የምናውቅ ከሆነ ልክ እንደ ዳዊት እማንርበተበት እማንጨነቅ፣ እማንፈራ፣ ለምንም ነገር ወደኋላ ኋላ የማንል ግንባራችንን ለሰይፍ የምንሰጥ ሰዎች እንሆናለን። እግዚአብሔር ግን አሳልፎ አይሰጠንም። ክብር ለእግዚአብሔር ይሁን። ስለዚህ ጦርነቱ የውክልና ጦርነት ነው። አሁን እንዲገባን የምፈልገው ነገር ይሄ ነው። በዓለም ላይ ስጋ፣ ሰይጣን እና ኃጢአት እኛን በሚዋጉበት ጊዜ ሁል ጊዜ ከበስተጀርባው የማን ኃይል አለ? የሰይጣንና የሰራዊቱ እንቅስቃሴና ኃይል አለ። ይሄንን መረዳት በጣም አስፈላጊ ነው። እኛ ደግሞ ምስኪኖች፣ ድሆች፣ ወይም ደግሞ ትንንሾች በእድሜ ወጣቶች፣ ሴቶች ወይም ወንዶች፣ የተማርን ወይም ያልተማርን ብንሆንም ከኛ ጀርባ ግን ማን አለ? የሰራዊቱ ጌታ እግዚአብሔር አለ። ስለዚህ ድሉ የማን ይሆናል? የሰራዊቱ ጌታ እግዚአብሔር ነው። እና በሶስተኛ ደረጃ የማስቀምጠው የዳዊት ውሳኔ መሰረት ነው። ዳዊት ጦርነቱ ጋር የመጣው ድንገት ነው። እዚህ ታሪኩን ብትመለከቱ ዳዊት እረኛ ነው። ዳዊት የጦር ልምምድ ትምህርት ቤት አልገባም፣ የጦር ስልጠና አልወሰደም፣ ጦር ሰራዊት አባል አይደለም። ሶስት ወንድሞቹ የጦር ሰራዊት አባል ናቸው። እዚህ ጋ ስማቸው ተጠቅሷል። በጣም ይገርማል ታሪኩ እውነት ነው እና ዳዊት ለነዚህ ለሶስት ወንድሞቹ ስንቅ እንዲያቀብል አባቱ እነዛን ወንድሞችን ሂድና ያቸው እሸት ምናምን የሆነ ነገር ይዘህ ሂድና ስንቅ ስጣቸው ብሎ ልኮት መጣ እስራኤላውያን የዳዊትም ወንድሞች እየተንቀጠቀጡ ነው እና ዳዊት ጆሮን ጣል ሲያደርግ ጎሊያድን ሰማው እና ጎሊያድን ሰምቶ ዳዊት እንዴት እንደዚህ አይነት ነገር ይሆናል ብሎ መጠየቅ ጀመረ እና ወንድሞቹ ሊገስጹት ፈለጉ አሁን እዚህ ጋር ቁጥር 32 ላይ ዳዊት ይሄ ፍልስጤማዊ ያልተገረዘ ፍልስጤማዊ እንዴት የእስራኤልን ህዝብ የእስራኤልን አምላክ እግዚአብሔርን እንዴት ይገዳደራል ማን ነው እሱ ብሎ መናገር ጀመረ ከተሰለፉ ብዙ ሺህ ወታደሮች መካከል ማን ነው ጎልያድ ማን ነው ፍልስጤማዊ እንዴት እግዚአብሔርን ይገዳደራል የሚል አንድም ሰው አልነበረም ዳዊት ወጣት ልጅ ትንሽ ልጅ ምናልባት ከሳምሪ በእድሜው ትንሽ በለጥ ያለ ልጅ ነው፣ ገና ለጋ ወጣት እና መጥቶ እንዴት እንዴት እንደዚህ አይነት ነገር ይደረጋል? ሰው ደነገጡ። ወንድሞቹ ሊገስጹት ፈለጉ። እና ዳዊት የተናገረውን ነገር ብቻ ለንጉሱ ተነገረ። ንጉሱ ጠራው። ከዛ ንጉሱ ፊት ቀረበና ዳዊት ቁጥር 32 ላይ ምን አለ? የማንም ልብ አይውደቅ። የሰው ልብ ወድቋል እኮ ወድቋል፣ እዛ ጋር ሰው ፈርቷል፣ ተንቀጥቅጧል። እኔ በጣም አዝናለሁ ክርስቲያኖችን ብዙ ጊዜ ሳስብ የብዙ ክርስቲያኖች አእምሮና ልብ በተለያየ ነገር ተወስዷል። ስለዚህ የብዙ ክርስቲያኖች ልብ ወድቋል። ለእውነት ለመቆም የሚነሳ ክርስቲያን የጠፋበት ዘመንና ጊዜ ቢሆን አሁን ነው። እና ዳዊት ማንም ሰው ባልተነሳበት የሁሉም ልብ በወደቀበት ጊዜ የማንም ልብ አይውደቅ። እኔ ጎልያድን እመታዋለሁ እንደም እዋጋዋለሁ፣ እገጥመዋለሁ አይደለም፣ ሄጄ ጎልያድን እመታዋለሁ ነው ያለው። እንደዚህ አይነት ነገር ነው የተናገረው። እመታዋለሁ ጎልያድን። እና ንጉሱ ምን አለ? በአንተና በጎልያድ መካከል ብዙ ልዩነት አለ። እሱ ልምድ ያለው ነው፣ ከልጅነቱ ጀምሮ የውጊያ የተለማመደ፣ አንተ ደግሞ ከልጅነት ጀምሮ እረኛ። ስለዚህ ልትቀርቡ አትችሉም። እሱ እስካፍጢሙ የታጠቀ አንተ ብቻ እንደሚታየው ምናልባት በእግሩ ሳይሆን አይቀርም። ዳዊት እና ዳዊት ንጉሱን ሰማና ቁጥር 34 ላይ እንደዚህ ብሎ ተናገረ። የዳዊት ምስክርነቱ፣ አዎ ስራዬ እረኝነት ነው፣ የኔ እረኛ ነኝ። ግን አንበሳና ድብ መንጎቹን ለመንጠቅ ይመጣ ነበር። ሁል ጊዜ በጎች፣ ከብቶች ባሰማራሁበት ቦታ ድንገት አንበሳ ይመጣል፣ አንዱን ጎትቶ ይሄዳል። ድብም ደግሞ ይመጣል፣ አንዱን ጎትቶ ይሄዳል። ግን ተጎትተው የሄዱበት ቦታ ድረስ ሄጄ ከአፉ ከአንበሳው አፍ ከድቡም አፍ መንጋዬን አስጥል ነበር እና ደግሞ እኔን ለመያዝና ለመግደል አንበሳውም ድቡም ቢነሳ ጉሮሮውን ይዤ እመታና ገለው ነበር አለ ዳዊት። እንደዚህ አይነት ልምድ አለ እና አንበሳና ድብ ገድያለሁ፣ ያሉ ከአንበሳና ከድብ ደግሞ ለመግደል እንድችል በዛ ውስጥ ያስጣለኝ ማን ነው? ነው ያለው። እግዚአብሔር ነው። በጣም የሚገርም ነው። እግዚአብሔር ከአንበሳና ከድብ አስጥሎኛል። እና አንበሳና ድብ ማንም ሰው አንበሳና ድብ ገሎ በእጁ ጉሮሮ አንቆ ገሎ አያቅም። እኔ ግን ጉሮሮ አንቄ ገድዬ አቃለሁ። ስለዚህ እግዚአብሔር ጉልበቴ ነው። ጉሮሮውን የአንበሳውን ጉሮሮ እንዲይዝ የሚመራኝ እጆቼን ራሱ የመራ እግዚአብሔር ነው የሚል የሚል ንግግር ይመስለኛል ዳዊት የሚናገረው። ጉሮሮ አስይዞ ጠላትን የሚያስጥል አምላክ ነው ያለኝ። ስለዚህ አንበሳና ድብ የመታሁ ሰውዬ ይህንን ሰውዬ ለመምታት አያቅተኝም እና እዋጋዋለሁ፣ እመታዋለሁ ነው ያለው። እና ንጉሱ ኮንቪንስድ ሆነ አንበሳና ድብ የሚመታ ከጦር ሰራዊት መካከል በየቀኑ የሚገል ከጦር ሰራዊት መካከል ማንም የለም። ስለዚህ ጎ አሄዳለው ልብሱን እንዲለብስ ፈቀደለት። ልብሱ ልክ አልሆነውም። ዳዊት ልብሱን ጣለና ወደ ወንዝ ሄዶ ከወንዝ ውስጥ አምስት ድንጋዮች ይዞ ወደ ጦርነቱ መጣ። እኔ ልክ አሁን በኮረጆ ውስጥ አምስት ድንጋዮች ይዞ ወንጭፍ ይዞ እዚ ጋ ሲቆም፣ እዚ ጋ ጎልያድ ከነ ሙሉ ሚሳኤሉ የዛን ዘመን ሚሳኤል ማለት ትችላላችሁ ትጥቁ ነው የቆመው። ዳዊት እዚ ጋ መሳሪያ የለውም፣ ድንጋይ ብቻ ይዞ ነው የቆመው እና ንግግሩ በጣም የሚገርም ነው። ቅድም አንብቤላችኋለሁ። ቁጥር 43 ላይ ፍልስጤማዊ ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? ብሎ በአምላኩ ስም እንደረገመው ይሄ የጦርነቱ የውክልና ጦርነት እንደሆነ ለማሳየት ሞክሪያለሁ። ከዛ ፊልስጤማዊው ዳዊትን ወደ ኔና ስጋህን ለሰማይ ወፎችና ለምድር አራዊት እሰጠዋለሁ በጫጭቄ ነው ምጥልህ ነው ያለው። ዳዊት ደግሞ ፊልስጤማዊውን አንተ ሰይፍ፣ ጦር፣ ጭሬ የተለያዩ የጦር መሳሪያዎች ናቸው ይዘህ ትመጣብኛለህ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም፣ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለው። አሁን ጦርነቱ እዚህ ጋር ነው የተጀመረው። ዳዊት በእጁ የያዘው እንደ ጎልያድ ያለ መሳሪያ የለውም። ጎልያድ በውክልና ወክሎ የመጣው የራሱን አምላክ ነው። እዚህ ጋር ደግሞ ዳዊት እኔ በአምላኬ ስም ነው ወደ አንተ የምመጣው ነው ያለው። እና ፍልስጤማዊው ንግግሩን ቀጠለ፣ ዳዊት መለሰ፣ ከዛ ግብ ግቡ ቀጠለ። ሶስት ነገሮችን እዚህ ጋር ዳዊት የተማመነባቸው ውሳኔ የወሰነባቸው ሶስት ነገሮች አሉ። አንደኛ፣ እኔ ግን በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። ሁለተኛ ይሄ ሁሉ የሆነው ነገር እኔ አሁን ወደ አንተ አንተን ለመዋጋት የምመጣበት ምክንያት ምክንያቱ አላማውም ሁለተኛው ነው። ይሄውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ እንድታውቅ ነው። ምድር አምላክ እንዳለ ማወቅ አለባት። ፍልስጤማውያን አምላክ እንዳለ ማወቅ አለባቸው። ይህን ታሪክ የሚሰሙ እናንተና እኔም አምላክ እንዳለ ማወቅ አለብን። እግዚአብሔር አለ፣ እግዚአብሔር አለ። አምላክ አለ። ምድር ሁሉ በእስራኤል ዘንድ በሕዝቡ ዘንድ አምላክ እንዳለ እንዲያውቅ ነው። እኔ እግዚአብሔርን አምናለሁ። እግዚአብሔር እግዚአብሔር እንደሆነ ምድር ሁሉ እንድታውቅ በነገሮች ሁሉ የሚንቀሳቀስ አምላክ እንደሆነ አምናለሁ። ልክ እንደ ዳዊት ዳዊት እንደዚህ ነው ያለው፣ በእስራኤል ዘንድ አምላክ እንዳለ ምድር ሁሉ እንዲያውቅ ነው። ይሄ ይሄ ጦርነቱ ራሱ የፕሮክሲ ጦርነት ነው ብያችኋለሁ። ሶስተኛ ይሄም ጉባኤ አሁን እስራኤል እዚህ ጋር እየደነገጠ ጎልያድ ወጥቶ ወንድ ካላችሁ አምጡ አውጡ፣ በጫጭቄ ጥለዋለሁ። ከዛ በኋላ እኔ አሸንፋችኋለሁ አሸንፈዋለሁ፣ እናንተ የእኛ ባሪያዎች ትሆናላችሁ። ኢንኬዝ ኢንኬዝ የእናንተ ሰው ካሸነፈ እኛ ደግሞ እንገዛላችኋለን እያለ በሲፎክር እስራኤላውያን ፈርተዋል። የሚያስቡት ሀሳብ አለ ዳዊት የገለጠው ነገር እዚህ ቁጥር 47 ላይ ብትመለከቱ ምንድን ያለው፣ እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል፣ ለመታህም አለሁ፣ ራስንም ከአንተ አነሳለሁ፣ የፊልስጤማውያንንም ሰራዊት ወፎች ለሰማይ ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ ይሰጣለሁ አለና፣ ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ለስሙ የሚቆም ለስሙ የሚዋጋ ለሕዝቡ የሚዋጋ አምላክ እንዳለ ያውቅ ዘንድ ነው አለና ይሄ ጉባኤ ሁሉ ፊልስጤማውያንም፣ እስራኤላውያንም እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው። እግዚአብሔር በሰይፍና በጦር አይደለም የሚያድነው። እግዚአብሔር በራሱ ጥበብ የሚያድን አምላክ ነው። እግዚአብሔር ይመስገን። እስራኤላውያን የሚያዩት ነገር የሚያስቡት ነገር ራሱ ሳኦል ንጉሥ ከሆነ ጀምሮ የሚያስቡት ነገር እግዚአብሔር በሰይፍ በጦር የሚያድን አምላክ ነው፣ ጦርና ሰይፍ መዞ ነው እግዚአብሔር የሚዋጋው ብለው ያስባሉ። ዳዊት ግን ያለው እግዚአብሔር በሰይፍና በጦር አይደለም የሚዋጋው ነፋስፍ በማለት ሺህ ሚሊዮን ሰራዊት መጥረግ ይችላል እግዚአብሔር የኤርትራን ባህር ከተከፈለ በኋላ እንደገና በትርህ መልሰው ብሎ የግብፃውያን ሰራዊት በሙሉ አሁንም መንኮራኩራቸው ቀይ ባህር ውስጥ አለ በሙሉ በአንድ ጊዜ ማጥፋት የቻለ አምላክ ነው እግዚአብሔር ሲዋጋ አይዋጋ እንጂ ሲዋጋ እግዚአብሔር ያቅበታል እንዴት እንደሚዋጋ ግብፅ ውስጥ እስራኤላውያንን ነፃ ለማውጣት ፈርዖን እምቢ ባለ ጊዜ እግዚአብሔር በዝንብ ፈርዖንን አንበርክኳል። እግዚአብሔር በቅማል እንኳን ፈርዖንና ጠንቋዮቹን አንበርክኳል። እግዚአብሔር ኃያል አምላክ ነው፣ ታላቅ ነው። በእግዚአብሔር ላይ መታመን በጣም በጣም አስፈላጊ ነው ወገኖች። ሰልፉ የእግዚአብሔር ነው። እናንተን በእጃችን አሳልፎ ይሰጣል። ይሄ በሙሉ እየተንጫጫ ያለ ፍልስጤማዊ በሙሉ ሬሳውን አለ ዳዊት እንደውም ልክ በእግዚአብሔር ስም ሆኖ ነው የሚናገረው። ሬሳውን ለምድር አራዊትና ለሰማይ ወፎች እሰጣለሁ ያንተንም ሬሳ ብሎ ነው የተናገረው ዳዊት። መሐዋርያ ሥራ ምዕራፍ ሁለት ላይ ብትመጡ ስለ ዳዊት ጴጥሮስ ሲናገር ዳዊት ነቢይ ስለነበረ ስለ ጌታ ኢየሱስ ክርስቶስ ከሞት መነሳት ተናገረ ብሎ ጴጥሮስ ተናግሯል። ዳዊት ትንቢት ነው እዚህ ጋ የተናገረው እረኛ እናንተ በሙሉ ትጠፋላችሁ። ምክንያቱም እግዚአብሔር ተዋጊ ነው። ማንም ያልጠበቀው ድል ነው የተገኘው። ዳዊት ወንጭፉን ወነጨፈ፣ ግንባሩ ተመታ፣ ጎልያድ ወደቀ። ዳዊት መሳሪያ አልነበረው። በገዛ ራሱ በጎልያድ ሰይፍ የጎልያድን ራስ ቆረጠ። ድል ለእስራኤል እና ለእግዚአብሔር ሆነ። እግዚአብሔር ይመስገን። ጦርነቱ የማን ነው? የእግዚአብሔር ነው። ጦርነት አለባችሁ። ጦርነቱ የእግዚአብሔር ነው። እግዚአብሔር ስለእናንተ ይዋጋል። እግዚአብሔር ለእናንተ ይዋጋል እና መጨረሻዬ የዳዊትን ውሳኔ ከተናገርኩ በኋላ የመጨረሻ ስላይዴ የሚሆነው የክርስትና ህይወት ጦርነት እንዳለበት ለእናንተ ማሳሰብ ነው። የክርስትና ህይወት ጦርነት አለበት። አንዳንድ ሰዎች የክርስትና ህይወትን የሚያስቡት ዝም ብሎ ስፖንጅ በስፖንጅ የሆነ ዝም ብሎ ነገር ይመስላቸዋል። ወይም እኛ የምንኖረው በህዋ ውስጥ አማኞች ከመሆናችን የተነሳ ፈተና የሌለብን፣ ጦርነት የሌለብን፣ ውጣውረድ የሌለብን አድርገው ራሳቸውን ያስባሉ። ግን ውሸት ነው። እንደዚህም የሚሰብኩ ሰባኪዎች አሉ በቃ እንደውም ክርስቲያን ከሆናችሁ ሀብታም ነው የምትሆኑት፣ ፎቅ በፎቅ ግንብ በግንብ መኪና በመኪና ወርቅ በወርቅ ትሆናላችሁ ብለው የሚሰብኩ አሉ። ፕሮስፔሪቲ ጎስፕል ሰባኪዎች ናቸው የምንላቸው፣ ውሸታሞች ናቸው። ፈተና አለበት ክርስትና። ድሮ ተስፋዬ ጋቢሶ የሚባለው ዘማሪ ሲዘምር ልብህ ጽኑ ይሁን አትላላ፣ ጠንክር ባመንክበት ጌታ በፍጹም አትፈር ብሎ ክርስትና አንዳንዴ። ፈተና አለበት ብሎ ዘምሮ ነበር። ክርስትና አንዳንዴ ፈተና አለበት። ፈተናዎቹ የተለያዩ አቅጣጫዎች አሏቸው። አንደኛው ከሰይጣንና ከሰራዊቱ ጋር ቀጥታ ጦርነት ውስጥ እንዳለን ኤፌሶን ምዕራፍ ስድስት ላይ ሐዋርያው ቅዱስ ጳውሎስ ይናገራል። የምትጋደሉት ከስጋና ከደም ጋር አይደለም፣ በሰማይ ካለ መንፈሳዊያን ሰራዊት፣ ካለቆች፣ ከስልጣናት፣ ከዲያብሎስ፣ ከሰይጣን ከርኩሳ መናፍስት ጋር ነው ብሎ ነው የሚናገረው። ያዕቆብ ደግሞ ይመጣና ያዕቆብ ምዕራፍ 1 ቁጥር 14 እና 15 ላይ የራሳችን ስሜትና ምኞት ራሱ ጦርነት ሆኖ ራሳችንን ሲወጋን የምናይበት ጊዜ እንዳለ ከራሳችን ስሜትና ምኞት ጋር እንዋጋለን ብሎ ይናገራል። ብዙ ሰዎች በራሳቸው ምኞት ሲሳቡ መንፈሳዊ ጦርነት ውስጥ ይገባሉ። እግዚአብሔርን ማየት በእግዚአብሔር ላይ መታመን፣ እግዚአብሔር ጠብቀኝ ከማለት ዝም ብሎ በምኞታቸው እየሄዱ ይጎዳሉ። የረቀቀ ቀላል ያልሆነ እምነትን፣ ድፍረትን፣ ህይወትን የሚቆርጥ ሁኔታ ውስጥ ይገባሉ እና እኔ ላስጠነቅቃችሁ እፈልጋለሁ። ይሄ ያለንበት ዓለም የፈተና ዓለም ነው፣ የጦርነት ዓለም ነው፣ መንፈሳዊ ግጭት ያለበት ዓለም ነው። ስጋ በመንፈስ ላይ መንፈስ በስጋ ላይ ይነሳሉ ብሎ ገላቲያ ምዕራፍ አምስት ላይ ሐዋርያው ቅዱስ ጳውሎስ ተናግሮ እንደዛ ስለሆነ የምናደርገውን ልናደርግ አንችልም። ይሄ ሪያሊቲ ነው። ይህንን ደፍጥጠን ወይም እንደሌለ ቆጥረን ልናገለግልና ሰዎችን ልንመክር አንችልም። እንደዚህ አይነት ነገሮች አሉ። ጦርነት እንዳለ የሚያውቀው ጌታ ጌታ ኢየሱስ ክርስቶስ ትምህርት አስተምሯል። በጸሎቱ ላይ እንደምታውት ወደ ፈተና አታግባን በሉ አባታችን ወይ የሚለውን ጸሎት ታውቁታላችሁ አይደል? አባታችን ወይ በሰማይ የምትኖር ስም ይቀደስ እና መጨረሻ ላይ መጥቶ ወደ ፈተና አታግባን በሉና ጸልዩ። ፈተና አለ፣ ወደ ፈተና አታግባን። ጦርነት አለ፣ ወደ ጦርነት አታግባን። እንዳውም ከክፉ አድነን ብላችሁም ጸልዩ ብሎ ጌታ ኢየሱስ ተናግሯል። ለራሱ አይደለም ይሄን ጸሎት የጸለየው ለእኛን ያስተማሩ ምክንያቱም ጌታ ኢየሱስ የማይፈተን ነው፣ በክፉ ደግሞ የማይሸነፍ ነው። ግን እኛ የጌታ ጸሎት እንዳስተማረን ወደ ፈተና አታግባን፣ ከክፉ አድነን ብለን መጸለይ ይገባናል። ይህንን የምንልበትም ምክንያት ደግሞ ሲናገር መንግስትም፣ ኃይልም፣ ስልጣንም የእሱ እንደሆነ በማወቅ ነው። እግዚአብሔር ባለመንግስት ነው። እግዚአብሔር ባለስልጣን ነው። እግዚአብሔር ባለ ኃይል ነው። ስለዚህ መንግስት፣ ኃይል፣ ስልጣን ያንተ ስለሆነ ከወደ ፈተና ታግባን ከክፉ አድነን ብለን መጸለይ አለብን። ቅድም ስለዚህ ስለ ጦርነት ስናገር እግዚአብሔር ስለኛ እንደሚዋጋ ደጋግሜ ተናግሬአለሁ። መጽሐፍ ቅዱስ ይህንን ሀሳብ በብዙ ቦታዎች ላይ ይናገራል። አሁን ዘጸአት ምዕራፍ 34 ላይ ዘጸአት ምዕራፍ 14 ላይ 14 14 ላይ ነው። 14 14 ላይ 34 ተብሎ ተጽፎ ከሆነ መስተካከል አለበት። 14 14 ላይ ምን የሚል ቃል ተጽፎ ታገኛላችሁ? እስራኤላውያን ከግብፅ ወጡና ኤርትራ ባህር ዳር ቆሙ። ኤርትራ ባህር ዳር ቆመው በጣም ተጨነቁ እስራኤላውያን የሚገርም ነው፣ ተጨነቁ ምክንያቱም የግብፅ ሰራዊት ከኋላ እየተከተላቸው ነው። እና እግዚአብሔር ተአምር ሰርቶ እንዳወጣቸው እምነታቸው ሙልጭ ብሎ ጠፋና ሙሴንና ወንድሙን አሮንን ከግብፅ አውጥታችሁ እዚህ ልትገሉን ያመጣችሁንና ልትገሉን ነው ብለው ሊበሏቸው ቀረቡ። እና እግዚአብሔር በሙሴ በኩል እንዲህ አላቸው እግዚአብሔር ስለ እናንተ ይዋጋል እግዚአብሔር ስለ እናንተ ይዋጋል። ለምን ትጨነቃላችሁ? እግዚአብሔር ስለ እናንተ ይዋጋል። ብቻ እናንተ ማወቅ ያለባችሁ በእግዚአብሔር ላይ እምነት ማድረጋችሁን ነው እንጂ እግዚአብሔር ስለ እናንተ ይዋጋል። አሁን የምታያቸውን ግብፃውያንን ለዘላለም አታያቸውም ብሎ ነው የተናገረው። ልክ ባህሩ ተከፈለ፣ እስራኤላውያን አለፉ፣ ግብፃውያን በባህር ውስጥ ሰጠሙ። እግዚአብሔር ለሕዝቡ የሚዋጋ አምላክ ነው። ከዛ ቀጥሎ ነው ማርያም ልክ ባህሩ ተከፍሎ ከተሻገሩ በኋላ የሙሴ እህት ማርያም እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው ብላ የዘመረችው። እግዚአብሔር ተዋጊ ነው። እግዚአብሔር ይዋጋል። ጦርነቱ በራሱ ላይ እንደተከፈተ ያየዋል፣ በአንተ ላይ በአንቺ ላይ የተነሳውን ጦርነት። የእናንተን አይን እንደ አይኑ ብሌን የሚጠብቅ አምላክ ነው። መንፈሳዊ ጦርነት አለ፣ እውነት ነው። ይሄ ይግባል ግን የዳዊት መንፈስ ሊኖረን ይገባል። የእምነት መንፈስ ሊኖረን ይገባል። ይሄ መንፈሳዊው ጦርነት ውስጥ እግዚአብሔር የሚያይ የሚሰማ የሚቆጣጠር የሚዋጋ እኛን የሚጠብቅ በድል የሚያሳልፍ መሆኑን አምነን ልባችን ተረጋግቶ መቀመጥ አለብን። ለዚህ ነው ሐዋርያው ጳውሎስ ሮሜ 8 ላይ ከቁጥር 35 እስከ 37 እዚህ ያለውን ላንብብላችሁ። ከክርስቶስ ፍቅር ማን ይለየናል? አለና መከራ ሊለየን ይችላል ወይስ ጭንቀት፣ ወይስ ስደት ሊለየን ይችላል ወይስ ረሃብ፣ ወይስ ራቁትነት ልብስ አቶ መሄድ ወይስ አደጋ ወይስ ሰይፍ ነውን? ብሎ ተናገረና ስለ አንተ ቀኑን ሁሉ ተገለናል፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው ብሎ ነገር ግን በእነዚህ ነገሮች ሁሉ በወደደን በሱ በኩል እኛ ከአሸናፊዎች እንበልጣለን። አሸናፊዎች ነን ያሉ የሚሉ ምንም አይነት ነገር ጥሩ ቁጠሩ፣ እኛ ከነሱ ሁሉ እንበልጣለን። ባዶ እጁን ዳዊት ወጥተው ጠዋት ከዚህ ከፓስተር ዋይገል ጋር አልተመካከርንም የኔን የስብከት ርዕስ እዛ እኔ እዚህ እንደ ጻፍኩት ይሄንን አላየም፣ ግን የዳዊት ነገር አለ። በወደደም በሱ ከአሸናፊዎች እንበልጣለን የሚል ነገር ነው ብሎ ተናገር። አዎ በወደደን በሱ እኛ ከአሸናፊዎች እንበልጣለን፣ ከነ ጎልያድ እንበልጣለን። በእግዚአብሔር ላይ የተነሳውን ከፍ ያለውን ሀሳብ የምናዋረድበት ሀይልና ስልጣን በእግዚአብሔር በአምላካችን የኛ ሆኖ እናገኘዋለን። ስለዚህ የክርስትና ሕይወት ጦርነት አለበት። ጦርነቱ ግን ሁል ጊዜ የሚያልቀው በእግዚአብሔር አሸናፊነትና በክርስቲያኖች ድል አድራጊነት ነው። ጦርነት እንዳላውቀን አምላካችንን እግዚአብሔርን የሞጥኝ ማለት ሁልጊዜ ያዋጣልና ይህንን እንድናውቅ ነው። ጦርነቱ የእግዚአብሔር ነው። እግዚአብሔር ደግሞ ሁል ጊዜ አሸናፊ ነው። ክብር ሁሉ ለእግዚአብሔር ይሁን። በዚህ ሀሳብ የዛሬውን ጊዜ እናጠቃልላለን። ከህታችን ከናን ሲ ጋር ቁጥር ሃያን ዘምረን ከዚህ ጋር የሚሄድ ነው አሜን ምስጋና በልልታ የማታ ማታ ድሉ የማን ነው? የጌታ ነው። ይህንን እንዘምራለን ሜል ምስጋና በሌልታ የማታ ማታ ድሉ የጌታ ድልኛ ጌታ ጠላት ተመቶ አልቅሶ የታለ ዛሬ የትናንቱ ለቅሶ በኢየሱስ ታብሶ ታብሶ በኢየሱስ ታብሶ ታብሶ በኢየሱስ ታብሶ ታብሶ በኢየሱስ ታብሶ ታብሶ አሜን፣ ምስጋና አሜን፣ ምስጋና በልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ። የአምላክ ምሕረቱ፣ ጥበቃው፣ ፍቅሩ ከአይምሮ በላይ ነው። ይኸው ሰው አረገን ይመስገን ይኸው ሰው አረገን ይመስገን ይኸው ሰው አረገን ይመስገን ይኸው ሰው አረገን ይመስገን አሜን ምስጋና አሜን ምስጋና፣ በእልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ ቀናት ቢረስሙ ቢ የለመነው አንድም አልጎደለም። ዛራየን ሁሉንም ሁሉንም ዛራየን ሁሉንም ሁሉንም ዛራየን ሁሉንም ሁሉንም፣ ዛራየን ሁሉንም ሁሉንም፣ አሜን ምስጋና አሜን ምስጋና በልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ። እንጸልያለን ከወንድማችን ከቴዎድሮስ ጋር እንጸልያለን። Amin.